ምሽት አብራችሁን ከቆያችሁ ቀጣዮቹ ጉዳዮች ይቀርባሉ። አመት ጠብቀንቡ ብቻ ይህንን ከምናደረግ ባለውለታ ሆነ የሀገር ባለውለታ የሆኑ አባቶችን በቀን አንድ የምሳችንን እንኳን ሼር በማድረግ ተብሎ ወደ ፉድ ባንክነት ዞሮ ምሳ ማብላት አባቶችን መርዳት በየቤቱ አስዛይዞ መጠየቅ በየወሩ ማለት ነው። የሰማነው ኢዮብ አርጋውን ነው። አረጋውያንን ለማገዝ የተቋቋመ የኢትዮጵያ አባቶች በጎ አድራጎቶች ድርጅት መስራች ነው። ምሳሌ አባቴ ስለተሰኘው የድርጅቱ አዲስ ዘመቻ ቆየት ብሎ ያጫውተናል። ከዚህ በተጨማሪ ሌሎች ጉዳዮች የተካተቱበትን መሰናዶ ሀብታሙ ዚሁ እመራለሁ። ንጉሥ ታምሬ ደግሞ የድምፅና ምስል ምህንድስናውን ይከውናል። ከሁል በፊት አጫጭር ዜናዎች ይሰማሉ። አመሰግናለሁ ሀብታሙ። አድማጮች በድጋሚ እንደምን አመሻችኋል? ዓለም አቀፍ የረድኤት ተቋማት ሩሲያ ዩክሬንን መውረሯን ተከትሎ የሚደረጉ ድጋፎች በሙሉ በአፍሪካና በመካከለኛው ምስራቅ እንዲሁም በሌሎች የዓለም ክፍሎች ያለውን አጣዳፊ የሰብአዊ ፍላጎት ላይ የተመጣጠነ ተደራሽነት እንዳይኖር አድርጓል አሉ። እጅግ የሰፋ የስደተኞች ቀውስ መኖሩንም የዓለም አቀፍ የረዴት ተቋም የሆነው ሴቭ ዘ ችልድረን ባለስልጣን አስታውቀዋል። በዋሽንግተን ዲሲ የሚገኘው የሰብአዊ ምላሽ ባልደረባ የሆኑት ግሪጎሪ ራም ለሴቭ ችልድረንም ሆነ ለሌሎች መንግስታዊ ላልሆኑ ዓለም አቀፍ ተቋማት እንዲሁም ለመንግስታቱ ድርጅት ከዩናይትድ ስቴትስ መንግስት የሚመጣው የገንዘብ ድጋፍና ትብብር እጅግ ሰፊና ለየት ያለ መሆኑን ገልጸው ነገር ግን እጅግ ብዙ ቀውሶች እየተዘነጉ ነው ብለዋል። አያይዘውም በአሁኑ ሰዓት ዓለም በግጭት በአየር ንብረት ለውጥና በኮቪድ ውስጥ ናት። ይሁንና ለሱዳን፣ ለምስራቃዊ ኮንጎ የመንና በሳህል ቀጠናዎች ውስጥ ልክ በዩክሬን እንዳሉት ሁሉ በተመሳሳይ መልኩ ህጻናት እየተሰቃዩ ቢሆንም ትኩረቱን ግን ወደዚህ መመለስ አልተቻለም ብለዋል። ሰባት የፖሊስ አባላትና አራት ወታደሮች ማክሰኞ እለት በተደረጉ ሁለት የተለያዩ ጥቃቶች ኒጀርን ከቡርኪና ፋሶ እንዲሁም ከሊቢያ በሚያዋስነው ድንበር ላይ ተገደሉ። የኒጀር የሀገር ውስጥ ሚኒስትር በሰሜናዊ የሀገሪቱ በረሃማ አካባቢ ባልታወቁ ታጣቂ ሽፍቶች ጥቃቱ መፈጸሙን አስታውቋል። ፔታኮሎ በተሰኘው አካባቢ ውስጥ ሰባት የፖሊስ ኃላፊዎች ሲሞቱ አስር ደግሞ ተጎድተዋል። በተመሳሳይ አራቱም እጅግ አስጊ በሆነ ሁኔታ ውስጥ ይገኛሉ ሲል አጃንስ ፍራንስ ፕሬስ كبال የአውሮፓ ህብረት መንግስታት ምንም እንኳን የተከለከለ ቢሆንም ለሩሲያ ባለፈው አመት አስር ሚሊዮን ዩሮ የሚያወጣ መሳሪያዎችን የላኩ ሲሆን ይህን የሽያጭ አማራጭ ክፍተት ማገዳቸውን አስታወቁ። የህብረቱ አባል ሀገራት ባለፈው አመት ለሩሲያ 423 ሚሊዮን ዶላር ዋጋ ያለው ጥይቶችን የሸጡ መሆኑ የአውሮፓ ህብረት ኮሚሽን የቅርብ ጊዜ መረጃዎች አመላክተዋል። ባለፈው አመት የተደረገው ሽያጭም እንደ አውሮፓን አቆጣጠር በ2020 ከነበረው በ50 በመቶ መጨመሩን ኮሚሽኑ አስታውቋል። የአውሮፓ ህብረት አባል ሀገራት እንደ ኤሮፓያን አቆጣጠር በሐምሌ 2014 ዓ ም ሩሲያ በጉልበት ክሬሚያን የራሷ ሀገር ማድረጓን ተከትሎ መሳሪያ ሽያጭን የሚከለክል ውለታ መፈራረማቸው ይታወሳል። ይሁንና ባለፉት አመታት ፈረንሳይና ጀርመን የሩሲያ ከፍተኛ የመሳሪያ ሽያጭ አቅራቢዎች ሆነው ቆይተዋል። አድማጮች፣ ለምሽት ያስኩላቸው አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና ቪ መሰናዶዎች ጋር ታምሹ ዘንድ ጋብዛለው። የደንገረመው ከዋሽንግተን ዲሲ ጋቢና ቪኦኤ ኤደንን፣ ለቀደሙት ዜናዎች እናመሰግናለን። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው፣ ከአሜሪካ ድምፅ ወጣቶች ላይ የሚያተኩር ልዩ መርሃ ግብር ነው። አብራችሁን ስለሆናችሁ በእጅጉ እናመሰግናለን። አሁን ወደ ቀደሙ ዘገባ እንሻገር። በወጣትነቱ ያጣው አባቱን በመልካም ሁኔታ ለማሰብ የኢትዮጵያ አባቶች ቀን የተሰኘ ልዩ መርሃ ግብር የጀመረው እዮብ አርጋው ጀምሮ አሁን ላይ ወደ በጎ አድራጎት ድርጅትነት አድጓል። ድርጅቱ በተለያዩ ምክንያቶች ለችግር የተጋለጡ አረጋውያንን ለመርዳት እየተንቀሳቀሰም ይገኛል። በቅርቡ ደግሞ ምሳላ አባት የተሰኘ ዘመቻ ጀምረዋል። ስለ ዘመቻውና ስለ ድርጅቱ እንቅስቃሴ የበለጠ ለማወቅ አመሻሹን እዮብን በስልክ መስመር አግኝተነዋል። የኢትዮጵያ አባቶች ቀን በሚል ነበረ ሁለት ሺ ሶስት ላይ የተቋቋመው በአባቴ ምክንያት ነበረ ይህም ፕሮግራም የተጀመረው። ከዛ ደግሞ ወደ ሀገር ሲመጣ ደግሞ ተቀየረና ግንቦት ግንቦት አስራ አምስት የአባቶች ቀን ይከበራል በኢትዮጵያ ደረጃ እናከብራለን። ለአስራ አራተኛ አመት ነው እያከበርን ያለ ነው። አሁን ግንቦት አስራ አምስት የሚከበርበትን ደግሞ የኢትዮጵያ አባቶች ቀን የመጓዝራጎ ድርጅት ከዛ በኋላ ነው እሱም የተፈጠረው እሱ የመጣው በየአመቱ ነበረ ግንቦት አስራ አምስትን የአባቶች ቀን የምናከብረ የነበረው ከዛ አመት ጠብቀም ብቻ ይህንን ከምናደርግ ባለውለታ የሆኑ የሀገር ባለውለታ የሆኑ አባቶችን በቀን አንድ የምሳችን እንኳን ሼር በማድረግ ተብሎ ወደ ፉትባንክነት ዞሮ ምሳ ማብላት አባቶችን መርዳት በየቤቱ አስቤዛ ይዞ መጠየቅ በየወሩ ማለት ነው ከእኛም ከሌላ ሰዎች እያስተባበርን እንደዛ ማድረግ ጀመርን ከሺ አሁን ከኮሮና በኋላ ነው ወደ ኤን ጂ ኦ የዞሮ ማለት ነው ዘለግ ያለ ጊዜ ነው። በአስራ አራት ዓመታት ውስጥ የተለያዩ ስራዎችን ስትሰሩ ቆይታችኋል። የአመታቱን ጉዞ እስኪ ባጭሩ ንገረን። ከምን ተነሳችሁ፣ ምን ላይ ደረሳችሁ በአሁኑ ሰዓት? እሺ አሁን መጀመሪያ በፊት የነበረው እንዳልከው አስር አባት ውስጥ ለሀገር ባለውለታ የሆኑ አባቶች ይመረጣሉ። ለእነሱ እውቅና መስጠት፣ ጋቢ ማልበስ፣ እግራቸውን ማጠብ፣ ከእነሱ መመረቅ፣ ሀገረንም እንዲመርቁ ማድረግ ነበረ። ሁለት ልዱ ከእነሱ እንዲማር ነበር። እንደዚህ እያደረገን ስምንት አመት ሙሉ የተጓዝነ። ከዛ ደግሞ ዘጠኙም ክልል ላይ እየዞረ የክልል አባቶቹን እየተመረጡ ልክ እንደዚሁ የሚደረገው ስነስርአት ይካሄድ ነበረ። በየክልሎች ላይም ማለት ነው ከአዲስ አበባ ውጭ ወጥተን ባህር ዳር፣ አፋር፣ ሁሉም ጋር ማለት ነው ዘጠኝም ክልል ላይ አዳስ ስነት የአባቶች ቀን እንዲከበር። አሁን በአፍሪካ ምስራቅ አፍሪካ ደረጃ ያሉት እንቅስቃሴ እያደረግን ነው። አሁን አገር ላይ ያለው አንዳንድ ችግሮች ሲፈጠር የቆመው ከዛ በኋላ ደግሞ ወደ ኤን ጂ ኦ ወደ ፉድ ባንኩ ደግሞ ሲመጣ በትልቁ ይዘን አሁን ሰው ምንድን ነው የሚያደርገው አስቤዛውም ሼር እንዲያደረገን እኛ ደግሞ ወደ ምግብ እየቀለን እነዚህ የሚረዱ አካላትን በየቤቱ ሄደው በየቤቱ እዛው ደግሞ በስሎ የሚሰጣቸው ደግሞ በስሎ የሚሰጣቸው መኖሪያ ቤት ያላቸው አስቤዛ እያደረግን ይህን ብናደረግ የነበረው እና አሁን በመሀል በቃ ከመንግስት ጋርም በመነጋገር ቦታ የሚፈቀድልን ምናም ነበረ። አሁን ከሎጡ በኋላ ደግሞ ጭራሽ ሀሳቦቹ ወደ ሌላ መንገድ እየሄዱ ዝም ብለን በግል እያደረግን ያለ ነው። እናንተ ወጣቶች ናችሁ። በእድሜ ከፍ ያሉትን አረጋውያንን በዚህ ሁኔታ ማገዛችሁ ያለው ጠቀሜታ ምንድን ነው ብላችሁ ታስባላችሁ? እነዚህ አረጋኖች ማለት የሀገር ባለውለታ ናቸው። የእውነትም ከሆነ ጥበቃም የሆኑ ፕሮፌሰርም የሆኑ ሀገርን እኛ አሁን እስካለንችበት ደረጃ እስክደርስ ጠብቆ ያቆዩልን ናቸው። እነሱ ጋም ሁሌ በትውልዱ እያዘኑ ይሄ ትውልድ እየተባለን ነው እኛ የሚያደግ ነው። ለምን ምንም አይነት ግብረ መልስ ከወጣቱ ስላላገኙ ማለት ነው። አሁን ግን በትንሽ እኛ ጋር ባየነው ነገር ምንድን ነው

ግን ፋይዳው ብዙ ምንድን ነው ተስፋ እንዲኖራቸው ማለት በቃ ሰው ያቀኛ ለካ እንደዚህ ያደረጉት ነገር ጥሩ እንዲሆን አሁን ለወጣቱ ደግሞ ልክ መልካም ማድረግ ደግሞ ነገ ምን እኛ ደግሞ የእነሱን ቦታ እንይዛለን እግዚአብሔር ድሞ ከሰጠን እና ሲሰጠን ዳንስ በሰራ መንክ ሰው ሲያከብረን ሲያውቀን ሌላ የተሻለ ነገር ይፈጠራል በሚል ነው እነሱ ላይ የሚያየነው ተስፋ በጣም ደስ የሚል ነው በየዓመቱ በተለያዩ መርሆች የተለያዩ የበጎ አድራጎት እንቅስቃሴዎችን ታደርጋላችሁ። ዘንድሮም እንግዲህ አንድ ዘመቻ ጀምራችኋል። የዘመቻውን ይዘትና ዓላማ እስቲ በአጭሩ ንገረን። ቀደም ብለህ በእርግጥ ነካክተኸዋል፣ አሁን ደግሞ አበራርተህ ንገረን እስቲ። ምንድን ነው ዓላማውና ግቡ? እሺ፣ አሁን ዘንድሮ ብቻ አይደለም፣ ቀደም ነው የተጀመረው። ምሳይል ለአባት የሚል ፕሮጀክት አለ እና በቀን እኛ ሶስት ጊዜ እንበላለን። አንዱ ደግሞ ተቸግረው በየ ጎዳና ለሚዞሩ አባቶች ምሳችን ብናካፍል የሚል ዓላማ ነው ያለው። እሱ የምናረገው ራሳችን ራሳችን ከምንሰራው ስራ ላይ አንዳንድ ምሳ ሼር በማድረግ ነው የተጀመረው። አሁን በቀን መቶ ሰው እናበላለን፣ ምሳ እናበላል። አንዱ ምሳ ስልሳ አምስት ብር ነው። በኪካ ወይ ዕቃ ተደርጎ በደንብ ተዘጋጅቶ ትኩስ ምግብ ነው በየቀ የሚበላው አሁን ሁለት ወር ሆኗል። ልክ ጾሙ ሲገባ በቋሚነት ማለት ነው እናረጋለን፣ ቤተክርስቲያንም ላሉት እዚህም፣ ደግሞ እዛው ቢሮ በር ላይ ነው ይህን ነገር የምናከናውነው። በዓል ሲኖር ደግሞ እነሱም ወደ ማስፈሰግ አንዳንድ ነገር ጓደኞች ቅርብ ያሉትንም ነገር ቤተሰቦቼ ነውም እያስቸገረን በአለም ደግሞ በማስሰግ ለሰውን ደግሞ ክፍት ለማድረግ አሁን በአሁኑ ግንቦት አስራ አምስት የኢትዮጵያ አባቶች ቀን ይከበራል። እሱ የሚከበረው አሁን በሜቄዶንያ በሜቄዶንያ ሲከበር የዛሬ ዓመት አሁን ሲከበር ሁለት መቶ ጋቢ ለአባቶች ብለን ነበረ አሁን ደግሞ አንድ ሺ ጋቢና አንድ ሺ ምግብ ለአባቶች በአንድ ቀን ያንን ክልሉን ለማድረግ ነው ዝግጅት ያደረግነው። ለዛም ይሄ የተለቀቀው እንጂ ይሄ በየቀኑ የምናደርጋቸው ነገሮች ናቸው። ምን አይነት ተግዳሮቶች ገጠሟችሁ በእስካሁኑ ጉዛችሁ በምን መልክስ ለመፍታት እየጠራችሁ ነው? አሁን ያሉት አን ችግሮች ብዙ ብዙ ነገሮቹ ብዙ ችግሮቹ ከመንግስት ነው። እኛ የገጠመን አንደኛ ሀሳብም ራሱ ማለት እኛ የኢትዮጵያ ምግብ ባንክ ብለን ወይ ፉድ ባንክ ብለን ቦታ እንዲሰጠን ጠይቀናል። እንደገና ደግሞ ሌላ ስመት ቀስ ካልተ እንትን ካልተባለ ቢጃይ ዳሞ እዛ ቦታ ላይ ሙሉ ኪችኑን እንሰራላቸዋለን ተባለ። በመኪና የሚንቀሳቀሱ አሁን ሸገር ዳቦ ተብሎ የተጀምረው ፕሮጀክት አለ የእኛ ፕሮጀክት ነበረ እና በሳት ኦፊስ ላይ እነዛ ባሶቹ ላይ አገልግሎት የማይሰጡ ባሶች ላይ ኪችን እያደረግ ናቸው። በየክፍለ ከተማው ለማድረግ እቅድዛን ብዙ ነገር ሲያርሰን ነበረ። ከመንግስት ጋር እየሰራ ነበረ። አሁን ሲመጡ ደግሞ ያሉት ነገር ቀይረው ከልክለውን እሱም እንዳንሰራ ተደረገን ወደ ሸገር ዳቦ እንደገና እነሱ ወሰዱት። ህብረተሰቡ ላይ አዌርነስ መፍጠር ነው እንጂ ሰው የመርዳት ችግር የለበትም። ግን ኦርጋናይዝም ያደርግ ሰው ብቻ ነው የሚፈልገው አሁን አዲስ አበባ ላይም ካለ ማለት ነው። አሁን ምግብ ባንክ የሚለውንም ደግሞ እነሱ ወሰዱት እና አሁን ደግሞ ወደ ክፍለ ከተማ ወሰዱ። ጥሩ ነው ማለት ሀሳቡንም ከከሌይ ምናምን ተብሎ ማለት አሁን በፊትም ተረት ሲነገር አበባ ገብረና እንዳሉት ይባላል አሁን እንደዛ ክሬዲት ሊሰጡ ባይሰጡ ችግር የለውም ዋና በእኛ ምክንያት ሆኖ የሆኑ ሰዎች እኛ አንድ ሺህ ሰው ልናበላ ስንነቅ በመንግስት አቅም ሀያ ሺህ ሰው ማብላት ከቻሉ ተጠቃሚ ነን። እኛ ዞሮ ዞሮ የተቸገረው ሰው እንዲጠቀም ነው ሌላ ምንም አላማ ስላሌለው ማለት ነው። እና ይሄ ችግሮች ሆኑብናል አሁንም ድረስ ማለት ነው። አሁን በር ቢሮ በር ላይ ነው አሁንም አበላው ቦታ ስለተከለከልን ማለት ነው። ጠዋት አራት ሰዓት ላይ ካርድ እንሰጣቸዋለን። ምሳ መብያ ካርድ አለች እሱ እንሰጣቸዋለን ይሄዳሉ። ልክ ስድስት ሰዓት ላይ መጥተው ያችን ካርድ እየሰጡ ምግብ ይወስዳሉ ማለት ነው። አሁን ቦታ ብትልም በሌላ በሌላ ብቻ ችግር ነው። እና ከነሱ ጋር አሁን መቀራረብም ማንችልበት ደረጃ ላይ ስለደረስ አሁን በራሳችን ከሚቀር በመሀል እኛ ለመግባባት የሚጎዳው ምስኪኑ ነው እና እሱን ትተን እኛ ከነሱ ጋር መትቻለው። እንደገና ደግሞ በየቤተ ክርስቲያኑ የሚሄደው እንደሞ በራሴ መኪና ጊዜ እጅ እያደረግ እዛ እየሰጠው መጣው ማለት ነው። እንግዲህ በአሁኑ ጊዜ እየገጠሟችሁ ካሉ ችግሮች መካከል ዋነኛው መሰል በጎ ተግባራትን የምትሰሩበት ቦታ ማጣታችሁ ነው ማለት ነው። ቦታ ቦታ የምንሰራበት ቦታ ጊዜ እንኳን ማለት አሁን በቋሚነት ይክርና አሁን ቢጃይ ሁሌ ሰፖርት ያደረገን ነበርና አሁን ምን አሉ የሀሳቡ ትልቅ ስለሆነ አደጋንም መርዳት የኛም አላማ ስለሆነ እናንተ ምን አሉ ቦታ ያዙ እኛ ቦታውን ራሳችን ገንብተን ኪችኑንም ራሳችን ሰርተን እስክትቋቋሙ እራሳችን አድርገን ከዛ በኋላ ከኛ ጋር ያለውን ነገር እንድጨርሱ እናደርጋለን ተባለ። ያንን ደብዳቤ ይዘን ሄደን በቃ በከንቲባን ቢሮም በምንም በምንም ሄደን እኛም ደግሞ የምንሰራው ስራ ከእነሱ ጋር የሚከራረብም ስላልሆነ በዛም እነሱ ማድረግ የሚፈልጓቸው ነገሮች አሉ። እንደዛም እንዳይሆን የምንፈልጋቸው ሚኛ ነገሮች አሉ። ቀጥ እንዲል ብለን ያው እንግዲህ የከተማውን አስተዳደርን የሚመለከታቸው ወገኖችን ጠይቀን ደግሞ ምላሻቸውም በእነሱ በኩል ያለውን እይታም ደግሞ ለማካተት እንሞክራለን። እየው በአመታት ውስጥ ይህንን ስራ ስትሰራ በርካታ ልብህ ውስጥ የቀሩ ክስተቶችን የተመለከትክ ይመስለኛል። የተወሰኑት የማትረሳቸው ጉዳዮች ምን ነበሩ? እዚህ አሁን ማለት አሁን አንደኛ እኛ ጋር አሁን የምንረዳቸው ሰዎች ኦፊሻሊ በቃ እርዱን ብለው የወጡ ሰዎች ናቸው እና አሁን በአሁኑ ሰዓት ደግሞ እዚህ አሁን አዲስ አበባ ያለው ችግሩ ምንድን መሰለኝ ሲቪሎ ነው። ኦፊሻሊ ወደ ልመና ያልወጡ ግን በጣም ተቸግሮ ያሉ ሰዎች አሉ እና ድንገት እነሱ ጋር አሁን የበዓል ፕሮግራም አለን። በየበዓሉ በየቤቱ አስቤዛ እናደርጋለን እና ስትሄድ በቃ እነሱ ሰው እነሱ ልብስ ለብሰው ምናምን በሩን ዘግተው ነው በዓል የሚውሉት። አሁንም ትኩረት እንዲደረግ የምንፈልገው ምንድነው ነው ኦፊሻሊ የወጡት ማንም ያደርጋል። እኛ ጋር ምሳ ባይበሉ ሌላ ቦታ ይበላሉ። እዛ ባይሉ ብዙ ቦታ አማራጮች አላቸው። እነዚህ ግን አሁን ተደብድቆ እና ታፍነው ያሉት በየቤታቸው ደግሞ፣ ለእነሱ መድረስ አሁን በምን አይነት መንገድ እንድረስ ብለን አዳዲስ ፕሮጀክቶች እየሰራ ነው። ለምን እነሱም የመረዳት ቤኑ እንዳይሰማቸው

ማለት ከእነሱ ጋር ተጋፍተው መብላት እያፈሩ ተደብቀው ሆኑ በስልክ እኔ ጋር ቢሮ ውስጥ እየገቡ እንደዚህ አይነት ችግሮች እኮ አሉብን፣ ፊት ለፊት እንደዚህ ማድረግ ስለማንፈልግ ነው ተብሎ በብቻቸው እነሱ እንዳመነጥለን። አሁን አስራ ሶስት የሚሆኑ ሰዎች አሉ። በቃ ስታያቸው ኖር ባንከኛ እኩ ለሱ ምናምን የሚመጡ ሰዎች ማለት እና እነሰውን ዳይሬክት ውጭ አይቀበሉም። ቀጥታ ቢሮ ገብተው ቢሮ ነው መጥላቸው፣ እዛ ይዘው የሚሄድ እየው በአረጋው የኢትዮጵያ አባቶች ቀን የበጎ አድራጎት ድርጅት መስራች እንዲሁም ደግሞ በተለያዩ የሰብአዊነት እንቅስቃሴዎች ምትታወቃለህ። አብረህን ስላመሸ በእጅጉ እናመሰግናለን። መልካም ነገሮች እንዲገጥሙ እንመኝልሃለን። በእጅጉ አመሰግናለሁ። ይህ በጣም አመሰግናለሁ። ጋቢና ቪኦኤ ይቀጥላል። ከአሜሪካ ድምፅ በመቀጠል ወደ ባህር ከተማ እናቀናለን። ብዙም ባልተለመደ የስራ ዘርፍ ማህበረሰቡን እያገለገለች ያለች አንድ ወጣት እናስተዋውቃችኋለን። የህክምና ባለሙያ መቤት ጥጋቡ ትባላለች። ፋኖስ የተሰኘ የቤት ለቤት የህክምና አገልግሎት እየሰጠችም ትገኛለች። ከአስቴር ምስጋናው ጋራ ያደረገችውን ቆይታ በመቀጠል እናቅርብላችኋለን። እመቤት ጥጋቡ ትባላለች በሙያዋ ነርስ ስትሆን በተለያዩ መንግስታዊና መንግስታዊ ባልሆኑ ተቋም ከ13 ዓመት በላይ አገልግላለች። የተማርኩት በቤሲ ነርስ አረማያ ዩኒቨርሲቲ ነው። ከተመረቁ በኋላ በመንግስት ተመድቤ ጂጂጋ የሚባል ሀገር ሶማሌ ክልል ሰርቻለሁ። ለሶስት አመት በኮሌጅ እና እንደዚሁም በሆስፒታል ላይ ሰርቻለሁ። ከዛ በኋላ ወደ ባህር ዳር መጥቼ የግል ኮሌጆች ላይ አስተምር ነበር። የግል ኮሌጆች የተለያየ የግል ኮሌጆች ላይ ያስተምር ያለው በባህር ዳር ዩኒቨርሲቲ በኒትሪሽን ተመርቅ ያለው እመቤት ዛሬ በባህር ዳር ከተማ ባልተለመደ የስራ ዘርፍ ተሰማርታለች። ያም ፋኖስ የተሰኘ የቤት ለቤት የሕክምና መስጫ አገልግሎት ነው። ይህ ሀሳብ የመነጨበትን እለት ስታስታውስ ነርሶችን ሳስተምር የነርሲንግ ኬር ላይ ሆም ኬር የሚላለ መጽሐፉ ላይ እና ለልጆቹ ቃል ገብቻቸው ነበረ፣ ይሄንን እንትን እኛ ራሳችን ከፍተን እንሰራዋለን ብዬ ነበር። የምር ግን ይሆናል ብዬ አላሰብኩም። ያንን ቻወራ አንኩሽስ ነው ብዙም አስቤበት አልነበረ። ግን ፋይና ደግሞ አዲስ አበባ ሄጄ የሆነ ስራ ሄጄ አዲስ አበባ የሆም ኬር የሚላየው ልክ ያ ነገር መጣልኝ ማለት እመቤት ደንበኛ ብዙ ባልተገኘበት ቤት ለቤት የሕክምና አገልግሎት ከሶስት ዓመት በላይ ዘልቃለች። ሙያውን ስትጀምር ከንግድነቱ ይልቅ አገልግሎቱ ላይ ፍላጎቷ በመሆኑ ብዙ ውጣ ውረዶችን አሁንም እያየች እንደሆነ ትናገራለች። ስለዚህ በሐኪም የታዘዘ ማንኛውንም መርፌ፣ ቁስል ማጠብና ማሸግ፣ የሽንት ትቦ መቀየር እና ማስገባት በምግብ መርፌ ወይም ደግሞ በደም ስር የሚሰጡ ማንኛውም በሐኪም የታዘዙባቸው እነሱ የሚሆኑ ሐኪም የያዘዘውን በሐኪም ትእዛዝ አይተን እንስራለን። ከዛ ባሻገር የደም ግፊት እንለካለን። ሄደን የስኳር የደምን የስኳር መጠን እንለካለን መጨረሻ ደግሞ ካልተሳካም ግንዛትም የግንዛትም አገልግሎት እንሰጣለን። ሌላው ግን ለየት ያደረገው አሁን በአሁነኛው ደግሞ በሰዎች ጥያቄ የቤተሰብን ተክቶ ማስታመን ለሊትም እናድራለን። ለሊት በጣም እንቅልፍ ሳይዛቸው ያድሩና ቀን ላይ ስራ መሄድ አይችሉም እነ ሰዎች። ስለዚህ አንዳንዶቹን ለሊት እናድራለን። የምንነጋገርበት ደብተር አለን። በዛ ደብተር እየተጻጻፍን ይሄ ተሰጥቷል፣ የሚተካው ሌላ ነርስ ደግሞ ይህን ይህን አድርጌያለሁ ይላል። በዛ እየተግባባን እንደሁም አሁን ለየት ሉና ብዙ ሰው የወደደው ቤተሰብን ተክቶ ማስታመም በሆስፒታልም ነው ሀኪሙ ከነርስ ጋር አንድ ሀኪም አንድ ነርስ እና አንድ ላብራቶሪ ሆኖ የሚሄድ ወደዛ ቤት ከዛ የላብራቶሪ የሚያስፈልገው ከሆነ አሁን የፈጠርናቸው ትስስሮች አሉ ለምሳሌ አፊላስ ጋር ፍጥረናል ፈጥረናል ሰው ሀይልም ማለት ነው የሚፈልጉትን ነገር በሽተኛ ወይም ደግሞ ቤት ሄደን ላብራቶሪ የሚያስፈልገው ከሆነ ሐኪም ያዛል። የባለሙያው ሳምፕል ይወስዳል። ነርሷ ደግሞ የደም ግፊት ቫይታል ሳይን እንዳጠቃላይ ወይም ወሳኝ ምልክቶችን ትወስዳለች ማለት ነው። እመቤት እንደምትለው ሰው በሰው ሰምተው የሚመጡ ተገልጋዮችም የሕክምና ስህተት ይፈጠር ይሆን ብለው ይሰጋሉ። ግን አገልግሎቱን እንዴት እንደሚሰጡ ታብራራለ። እኛ ወደ ቤት ነው የምንሄደው። ወደ ቤት ስለምንሄድ ሌላ በሽተኛ የለም፣ ሌላ ታካሚ የለም። ሆስፒታል ላይ ብዙ ጊዜ ስህተት የሚፈጠረው ብዙ ታካሚ አለ። በብዙ ታካሚ ላይ አንድ ነርስ ወይ ሁለት ነርስ ነው የሚሆኑ። ስለዚህ ነው ሰው ስለሆኑ ነርሶችም፣ እንግዲህ ብዙ ሲደግሙ የመቀያየር ነገር ምናም ሚፈጠር ይችላል። እኛ ጋር ግን አንድ ሰው፣ እኛን ወደ እነሱ የምንሄደው ስለዚህ እንዳልኩሽ፣ መጀመሪያ የሚታዘዘውን ጽሁፍ አይተን መድኃኒት የሚገዛ ከሆነ ገዝተን አብረን ነው ወደ ቤት ስንሄድ ማለት ነው። ስለዚህ ሌላ ነገር ቀ ምን ያህል ሰው ታያላችሁ? አሁን ብዙ ሰው የለንም፣ ግን እስከ አስር የሙኔ አገልግሎት ፈላጊው የሚያስበው ክፍያው ነው። እና የክፍያው ነገርስ እንዴት ነው አልኳት። ስለ ቢዝነስ አይደው አውቀ ነው አይደለም የገባ ነው። አሁን ለመርፌ የምናስከፍለው ሰማንያ ብር ነው። ለአንድ ቀን ነው ወይስ ለአንድ መርፌ? ከፍተኛው ሰማንያ ብር ዝቅተኛው ሀምሳ ብር ነው። ያ ማለት ምንድን ነው? በጣም ቅርብ ከቢሮችን በጣም ቅርብ ከሆኑ ሀምሳ ብርና ሌላ ደግሞ ተጨማሪ ለምሳሌ የሽንት ትቦ የሚያስቀይሩ ከሆነ እዛው ሄደን ሁለት ነገር ምንሰራ ከሆነ እንቀንሳለን። የሕክምና አገልግሎት ተጠቃሚ የሆኑት አቶ ላቀው ጌታነህ ምስክርነታቸውን ስለ ቤት ለቤት አገልግሎት ሰጪ ወጣቶች ሲገልጹ ግልጋሎት ቤትሽ ውስጥ የምታገኙ አሁን በዚህ ደረጃ ሐኪም ቤት እየ ልታክም ብየ ብልን ቢያንስ አምስት መቶ ስድስት መቶ ወር ለትራንስፖርት ማዋጣ ነው ሞክር የመኪና መክፈል ነበረብኝ። እዚህ ሴም ታይም የሚያወጡኝ የሚያወርዱ ልጆች በሁለት በሁለት መቶ ብር ነበር የሚያወጡ የሚያወርዱኝ። ቶታሊ ወደ ስምንት መቶ ብር ወጪ ነው ያወጣው፣ በመጀመሪያ ለአንድ ቀን ማለት ነው። ስለዚህ ይሄ ከባድ ወጪ ነው። ያው እኔ ድጋፍ ስላለ ጭምር ነው ገንዘብ ማውጣት የቻልኩት። ሌላው ድሀው አይቻልም። የፋኑስ ድርጅት ግን ቤት ለቤት እነዚህን ችግሮች አቃሉ የሚሰራ ስለሆነ በባህር ዳር ውስጥ ተጠቃሚ ብዙ ይሆናል የሚል ግምት አለኝ። እመቤት በስሯ አስር ቋሚና አስር ደግሞ ሲፈለጉ የሚጠሩ የሕክምና ባለሙያዎች አሏት። ከእነዚህ ውስጥ አንዱ ላቀ ፋንታሁን ስለ ስራው ያለውን አመለካከት ሲገልጽ በነርስ አንድ ስድስት ዓመት በመንግስት ጤና ጣቢያና በሆስፒታል ሰርቻለሁ። ለአንድ ዓመት ያክል በኤንጂኦ ሰርቻለሁ። ከዚያም በኋላ ዲግሪዬን ከተማርኩ በኋላ ነው ስራ ስራ ደላገኘሁት ወደዚህ በባለሙያ ነበር የገባሁት። ከዛ በኋላ ግን አንዳንድ ነገሮችን ካየሁ በኋላ እስ በምንቤሩ አባልነት ስለሚፈቅድ በዛ መሰረት አሁን ኦልሞስት ወደዛ ደረጃ ላይ ያለሁት። ለአሜሪካ ድምፅ፣ አስቴር ምስጋናው፣ ባህር ዳር። አስቴርን ለቀደመ ዘገባ እናመሰግናለን። ከኮቪድ-19 ወረርሽኝ መቀስቀስ በኋላ ለመጀመሪያ ጊዜ የእስልምና እምነት ተከታዮች ሰብሰብ ብለው የረመዳንን አፍጥር ስነ ስርዓት እየፈጸሙ ይገኛሉ። በዚህ በዋሽንግተን ዲሲ ስለነበረ አንድ ዝግጅት በቪኦኤ ዘጋቢዎች የተዘጋጀውን መሰናዶ ደረጀ ደስታ ያስደምጠናል። ወቅት ነው በዚህ ዓመት የኮቪድ-19 ወረርሽኝ ከተከሰተ ወዲህ ሙስሊሞቹ ለመጀመሪያ ጊዜ በሙሉ የጉባኤ ጸሎት ተገኝተው ፀሐይ ለመጥለቅ ዝቅ ስትል ጾሙን የሚያፈጥሩበት ወቅት ነው። እዚህ ሜሪላንድ ሲልቨር ስፕሪንግ በኢንዶኔዥያን ዳያስፖራ አባላት በተቋቋሙ ማዕከል ወይም ኢማም ሴንተር በሶስት ዓመት ጊዜ ውስጥ ለመጀመሪያ ጊዜ የተሰባሰቡ ሙስሊሞች ለጸሎት ለመጡ ሰዎች የሚያቀርቡት በቂ ምግብና መጠጥ መኖሩን ለማረጋገጥ ደፋ ቀና እያሉ ነው። በማዕከሉ የሚካሄደውን ኢፍጣር የሚያስ ተባብሩት ኢታ ሬይመንድ እንዲህ ይላሉ። አስቸጋሪው ነገር ስንት ሰዎች እንደምናገኝ መገመቱ ነው። በቀደሙት ሁለት ዓመታት በኮቪድ ወረርሽኝ የተነሳ ሊመጡ በሚችሉ ሰዎች ቁጥር ተገድበን ነበር። ዛሬ ለኢፍጣርና ለተራው ሶላት የቻልነውን ያክል ሰው ሊኖረን ይችላል። ይሄ በጣም መክቶኛል። ከወረርሽኙ በፊት ከነበሩት ዓመታት በተለየ መልኩ በዚህ ዓመት የሚደረገው የታራዊ ሶላት በሮሞዳን ወራት በሙሉ ይካሄዳል። ማዕከሉ የሚያስተናግደው አርብ፣ ቅዳሜና እሁድ በጋራ የሚደረጉትን የኢፍጣር ሥነ ሥርዓቶች ብቻ ነው። ዘወትር ምሽቱን የሚካሄደው ጸሎቱ ብቻ ነው። በቀደሙት ዓመታት በድረገጽ ብቻ ተወስነው በአንድነት ለሚያፈጥሩት የእምነቱ ተከታዮች ይህ በራሱ ትልቅ ለውጥ ነው። ነቢል ሲራኑቢ የኢማም ሴንተር አባል ናቸው። yeah it's just exciting to see everyone um, to break our fast together yeah. እዝራ ትሁድ ሌላው የማዕከሉ አባል ናቸው። አሁን እዚህ መሆን ያስደስታል፣ ምክንያቱም አምና ኮቪድ ስለነበር የተራዊህ ሶላት አልነበረም። ምንም እንኳ ማዕከሉ ዋሽንግተን ዲሲ አካባቢ ለሚገኙ የኢንዶኔዥያ ሙስሊሞች የተቋቋመ ቢሆንም የሮሞዳን ወቅት ስርዓቶች ለሁሉም ክፍት ናቸው። ይህ ለመጀመሪያ ጊዜ የኢንዶኔዥያን ምግብ የቀመሰችው ሶሪያዊ አሜሪካዊ ሳዊርንም ይጨምራል። እንዲህ ትላለች። እንደ እውነቱ ከሆነ ከገበታው ብዙዎቹ ስጋ ያለባቸው የሩዝ ምግቦች ናቸው። የቤት ምግብ ይመስላሉ። ሮሞዳን የእስልምና ሃይማኖት አስተምህሮ የሚጠናበትና ሱባኤ የሚገባበት ወቅት ነው። ለእነዚህ እንቅስቃሴዎች መስጊዱ የሚጠቀመው በኮቪድ ጊዜ ባዘጋጃቸው የድረገጽ አገልግሎቶች ነው። ኑሩ ፋጃር በማዕከሉ የሮሞዳን አስተባባሪ ናቸው። It's kind of a hybrid now. አሁን ሁለቱም የተደባለቀበት ነው። በስራ ቀን በጎ ፈቃደኞች ማግኘት ችግር ነው፣ ምክንያቱም ይሰራሉና። በእርግጥ የስራ ሰዓቱ ከየፍጣር ሰዓቱ ጋር ተቀራራቢ ነው። ያ በመሆኑም በጎ ፈቃደኞች ሊሆኑ የሚችሉ ጥቂቶች ናቸው። ስለሆነም ይሄኛውን ዝግጅት በድረገጽ ማከናወናችንን ቀጥለናል። ብዙዎቹ ኢንዶኔዥያን ሙስሊሞች የሚከተሉት የሰሜን አሜሪካ ፌክ ምክር ቤት የሚያወጣውን የጾም መርሃ ግብር ሲሆን ጾሙን የያዙት እንደ ኤሮፓ አቆጣጠር ሚያዚያ ሁለት ሲሆን ለአንድ ወር የሚዘልቀው የኢድ አልፈጥር በዓል እንደ ኤሮፓ አቆጣጠር ግንቦት አንድ ሁለት ሺህ ሀያ ሁለት ሊሆን እንደሚችልም ተገልጸዋል። ደረጀ እናመሰግናለን። በመቀጠል የመጨረሻው መሰናዷችን ይደመጣል። ኤደን ገረመው አጠር አጠር ያሉ ከመዝናኛው ዘርፍ የተገኙ ዜናዎችን ታሰማናለች። በዚህ ሳምንት ውስጥ በአዲስ አበባ የሚገኘው የጣሊያን የባህል ማዕከል አጼ ቴዎድሮስ የተሰኘ የሙዚቃ ድግስ እያዘጋጀ መሆኑን አስታውቋል። የሙዚቃ ትዕይንቱ በታዋቂዋ የሙዚቃ ጸሐፊና የእንቅስቃሴ ሰው ትውልደ ኢትዮጵያዊቷ ጋብርኤሏ ጋርማንዴ የሚዘጋጅ ሲሆን ኢትዮጵያውያንና ና ጣሊያናውያን የሙዚቃ ሰዎች የተቀላቀሉበት ታላቅ ድግስ እንደሚሆን ተነግሯል። በቀጣዩ ሳምንት ማክሰኞ ምሽት የሚዘጋጅ መሆኑንም በአዲስ አበባ የሚገኘው የጣሊያን የባህል ማዕከል የፌስቡክ ገጽ አስታውቋል። አስረኛው የለዛ ሽልማት ውድድር ከሁለት ዓመታት በድጋሚ ተጀምሯል። የዝግጅቱ አስተባባሪዎችም ሰዎች ድምፅ እንዲሰጡ እያበረታቱ ይገኛሉ። የዘንድሮ የለዛ ውድድርም ሊጠናቀቅ የስድስት ቀናት ዕድሜ ይቀረዋል። በምርጥ የፊልም ዘርፍም ሊያት፣ በአንድ ቀን፣ የጨዋ ልጅ ወጣት በዘጠና ሰባትና ሌሎችም በዓመቱ የተለቀቁ ፊልሞች ሲኖሩ በምርጥ ተዋናይና ተዋናይት፣ ምርጥ አልበም፣ ምርጥ ነጠላ ዘፈን፣ ምርጥ አዲስ ድምፃዊና ምርጥ የሙዚቃ ቪዲዮ እንዲሁም ደግሞ ተከታታይ የቴሌቪዥን ፊልም ተዋናይና ተዋናይት ዘርፎች ብዙ አርቲስቶች በምርጫው ላይ ተካተውበታል። የውጭ ሀገር ዜናዎች ስንሻገር ሰኞት ታዋቂው የፊልም አክተርና የኮሜዲ ባለሙያ ጊልበርት ጎትፍራይ በ67 6 ዓመቱ ማለፉን አሶሽትድ ፕሬስ ዘግቧል። ጊልበርት ጎተርፊልድ በ67 6 ዓመቱ ህይወቱ ማለፉን አሶሽትድ ፕሬስ ዘግቧል። ጊልበርት በዩናይትድ ስቴትስ ኒውዮርክ ከተማ ተወልዶ ያደገ ሲሆን በቤቨርሊ ሂልስ ካፕ ከኤዲ መርፊ ጋር ተጫውቷል። ተዋናዩ ዘ ሀውስ ኦፍ ጋድ፣ ኬቲ ሚትስ ኤሊያንስ፣ ዘ ትሩዝ አባውት ሳንታ ክላውስ እንዲሁም በኮስፒሾ ፊልሞች ላይ የተወነ ሲሆን እንዲሁም ሌሎች እጅግ ብዙ የቴሌቪዥንና የሲኒማ ፊልሞችን ሰርቷል። ና ሌላው በዚህ ሳምንት የተከናወነው የኪነ ጥበብ ክስተት ደግሞ ላይፍ ኦፍ ፓይ የተሰኘውና እንደ ኤሮፓን አቆጣጠር በ2012 ዓ ም በተለቀቀው ፊልም ላይ በመመርኮዝ የተሰራው ካብሬ ሙዚቃዊ ትዕይንት በለንደን የምርጥ ውርስ ስራ ዘርፍ ማሸነፉ ነው። በለንደን ሮያል አልበርት አዳራሽ በተካሄደው በዚሁ ስነ ስርዓት ላይ ኤዲ ሬድመኒ በካባሬ ላይ ላሳየው ትዕይንት የምርጥ ተዋናይ ሽልማትን ተሸልሟል። አድማጮቻችን እንዲሁም ተመልካቾቻችን እስካሁን ድረስ አብራችሁን ስለሆናችሁ በእጅጉ እናመሰግናለን። በመስተንግደው ሀብታሙ ስዩም፣ በድምፅና ምስል ምህንድስና ደግሞ ንጉሱ ታምሬ። እስካሁን ድረስ አብረናችሁ ነበር። የነገሰ የበለል መልካም ምሽት ይሆንላችሁ።